ዲስ ነገር አለ? ፍቅሬ፣ ምን ሆነሽ እንደ ወትሮው አይደለሽም። ጻሬስ ከፍተሻል ከፍተሻል። እኔስ ሲሳይ፣ ስትስቂ ነው ስትጫወች ነው የሚያምረ ባንጭናይ

ጀፊ አልፈልግ በኔ እንድትከፊ ምን ይለኛል ብለ ሳትፈሪ በግልጽነት ሁሉ ተናገሪ የተከፋ ያኮረፈ ፊት እያሉ ባላወቁት ነገር እኔ ስተሰጋየ የአፈገታሽ የራቀኝ የከፋኝ ግራ ገባኝም thank yeah. you